ያናወጠ ያለው የኮቪድ-19 ወረርሽኝ ለተከታታይ 13ተኛ ቀን ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ ተዘግቧል። በዛሬው ዕለት የተመዘገበው አሃዝ ከ357 ሺህ በላይ መድረሱን ጨምሮ ሪቻርድ ግሪን ሜገን ዱዞር እና ፈርን ሮቢንሰን እንዲሁም ኬን ብሬደርሜየር ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ የሚከተለውን አሰናድቷል። 357229 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መዘገባቸውን ነው የህንድ የጤና ሚኒስቴር በዛሬው ዕለት ያስታወቀው። በአንድ ቀን ዕድሜ ውስጥ ከ300 ሺህ በላይ ሰዎች በተከታታይ ለ13ኛ ቀን ለቫይረሱ መጋለጣቸው ነው የተዘገበው። ባለፉት 24 ሰዓታት ውስጥ ብቻ በደቡባዊ እስያዊቱ አገር ከ3449 በላይ ሰዎች በኮቪድ-19 ሳቢያ ለልፈት ተዳርገዋል። በጃን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል አሃዞችን መሠረት በአሁኑ ወቅት በህንድ ለቫይረሱ የተጋለጠው ሰው ቁጥር 22ነጥብ 2 ሚሊዮን ሲደርስ እዚያች ሀገር በኮቪድ ሳቢያ ሕይወቱ ያለፈው ሰው ቁጥርም 222408 ደርሷል። ይህም ህንድን በወረርሽኙ ጥናትና ለቫይረሱ በተጋለጡ ሰዎች ቁጥር ከዩናይት ስቴትስ ቀጥሎ በዓለም ሁለተኛው ሀገር ያደርጋታል። በሟቾች ቁጥር ደግሞ ሶስተኛው ሀገር ናት። ዶክተር ሩሺ ጉብታ ማዕከላዊ ኒውዴሊ በሚገኝ ሆስፒታል የጽኑ ህሙማን መርጃ ክፍል ሐኪም ናቸው። አጋዥ ከማጣት የመጣ አይደለም፣ ጨርሶ ከመውደቅ ደረጃ መድረሱ እንጂ። ለሌላ ለማዘን ከምንችልበት ቦታ ላይ አይደለንም። እዚህ ታካሚዎች እየሞቱብን ነው። ይሄ የተለየ ድብቅ ምክንያትም አይደለም። አገረገዡም ያውቁታል፣ አስተዳደሩም ያውቀዋል፣ ሁሉም ያውቀዋል። ዶክተር ጉብታ አክለውም መሰረታዊ የኦክሲጅን አቅርቦት ያለመኖሩንና ያላቸውም በጥቂት ሰዓታት ውስጥ ሊያልቅ እንደሚችል ተናግረዋል። ትናንት የሆስፒታላቸው የድንገተኛ ክፍል ሞልቶ ስለነበር ከኮቪድ-19 ውጪ ሌሎች የድንገተኛ እርዳታ የሚሹ ታካሚዎችን ተቀብለው መርዳት ሳይችሉ ምቅረታቸውን አስረድተዋል። በተለያዩ የአገሪቱ ክፍሎች የሚገኙ ሆስፒታሎችም የህሙማን መቀበያና መርጃ መኝታዎች በመምላታቸው እንዲሁም ከፍተኛ የኦክሲጅን አቅርቦት እጥረት በመፈጠሩ ለህልፈት የሚዳረጉ ሰዎች ቁጥር እንዲጨምር ማድረጉ ተገልጧል። ይህ በእንዲህ እንዳለም እንድ በገጠማት ችግር ሳቢያ ድሃና መካከለኛ ገቢ ላላቸው ሀገሮች የሚሰራጨውን ክትባት የሚያመርተው ተቋሟ ብዙ ተስፋ እንደተጣለበት የተፈለገውን መጠን ማቅረብ በሚችልበት ሁኔታ ውስጥ ባለመሆኑ የዩናይት ስቴትሱ የመድኃኒት አምራች ኩባንያ ሞደርና በዓለም ጤና ድርጅት አማካኝነት ለተቋቋመው ዓለም አቀፉ የክትባት ፕሮግራም ኮቫክ መጠኑ አምስት መቶ ሚሊዮን የሚደርስ ክትባት ለማቅረብ ቃል መግባቱን በትላንትና እለት ይፋ አድርጓል